ነቢዩ እንደሚታወቀው የኢድ አልአድሃ በዓል አረፋ በቅርቡ ይከበራል። ከአንድ ሳምንት በኋላ ገደማ የሐጅ ጉዞም እንደተጀመረ ሰምተናል። ምን ይመስላል? እዛ ኢትዮጵያውያንስ ሐጃጆች እንዴት ናቸው? ምናልባት ያገኛቸው ካለ። ወደ ስምንት ሺህ የሚጠጉ ኢትዮጵያን ሐጃጆች በአሁኑ ሰዓት ተጠቃለው መግባታቸውን ሰምቻለሁ። በሚሊዮን የሚቆጠሩ ሙስሊማን ከመላው ዓለም ወደ ሳዑዲ አረቢያ እየተጓዙ ነው ያሉትኝ እና አጠቃላይ ዝግጅት የተጠናቀቀ ይመስላል። በሚቀጥለው ሳምንት ሀጂ ጸሎት ይጀመራል። የሳኡዲ መንግስት ከፍተኛ የሆነ የጸጥታ ጥበቃ፣ የጤና ጥበቃና ሰፊ የሆነ ከበፊት የተሻለ አቃባቢ የተደረገላቸው እንደሆነ ይሰምቻለሁ። ከኢትዮጵያ አካባቢ ዋጋው ተወደደ የሚል ስሞታ ሰምተናል። ከዚህ በፊት ደግሞ በተደጋጋሚ እንደምንሰማው የትራንስፖርት በተለይ የአውሮፕላን መዘግየት፣ እዛም ከደረሱ በኋላ የማረፊያ ቦታ ማጣት፣ ይህን ይህን የመሳሰለው በዚህ አመትም አለ ይሆን? እንግዲህ እንዲህ አይነት ችግሮች በኢትዮጵያውያን ላይ በተለይ ሀጂዎችን በሚመለከት በተደጋጋሚ እኛም እንደዘገብ ነው በዶቸበሌ ችግሮች ተደጋግሞ ይሰሙ ነበር። በዘንድሮ የምጡ ሰዎችን መጀመሪያ አካባቢ የምግብ ችግር እንደነበ እጥረት እንደነበረ እሰምቻለሁ። ከዚያ በኋላ ግን ሀጃጆች በጥሩ ሁኔታ መስተናገድ መጀመራቸውን ለመርዳት እችላለሁ። በነገራችን ላይ የምግብ አቅርቦትን የሚያቀርቡት እዚህ ጄዳ እና በተለያዩ ቦታዎች ያሉ ሙስሊማን ወጣቶች ተሰባስበው ገንዘብ በማዋጣት ወደ እነዚህ ወደ ሀጃጆች ወዳሉበት ቦታ በበላት እና እንዲሁም ለነብሳቸው ያደሩ ሳውዲዎቹ የሚያደርጉላቸው ድጋፍ ነው ምግብ እያገኙ ያሉት። እዛ መካ አካባቢም እንዲሁ ኢትዮጵያውያን፣ እዚህ የሚኖሩ ኢትዮጵያውያን በአስፋልት ዳር ቆመ ሰዎችን በማስተናገድ ከወደ ከአባው መስጊዶ በመውሰድ በኩል ጥሩ ትብብር እያደረጉላቸው እንደሆነ ከዛው ከመካ አካባቢ እያገኘቸው መረጃዎች ይጠቁማሉ። ባለፈው ሳምንት መሰለኝ አንድ ትልቅ ክሬን መስጅዱ ላይ ወድቆ ከመቶ በላይ ሰዎች መሞታቸውን ሰምተናል። እስቲ ስለ አደጋው ባጭሩ ግለጽልን፣ ከዚያ በኋላስ መስጅዱ አሁን ለአገልግሎት ዝግጁ ነው ወይ? እንግዲህ በሳምንት ሙሉ እንደ ከፍተኛ የሆነ ነፋስ ነበር አቧራ ነበር የአቧራ ማዕበል ነበር በአጠቃላይ በዚህ በሚድል ኢስት በተለይም ደግሞ ጀዳ መካ መዲና አካባቢ ና ሪያድን ጨምሮ በርካታ የነፋስ ነበር አርብ ቀን ከፍተኛ የሆነ ዶፍ ዝናብ እና ከፍተኛ ነፋስ ተከስቶ ስለነበረ የዚያ ሰበብ ሆኖ መካን በማስፋፋት እየተሰራ ያለው ስራ ላይ የነበሩ ክሬኖች ውስጥ አንዱ በነፋስ ኃይል ወድቆ ብዙ ሰዎችን ጎድቷል እንግዲህ በነገራችን ላይ ያንኑ ቀን ነበር ያ ቦታ ታድሶ ስራ ጀምሮ የነበረው በአጋጣሚ ነገር ሆኖ ያንኑ በተከ ከፈተበት ቀን ይህ አደጋ ደረሰ። የተረፉት ህክምና ላይ ነው ያሉትኝ የሞቱትም በከፍተኛ ስነ ስርዓት ተቀብረዋልኝ ያ ከሆነ በኋላም ጉዳዩ እየተጣራ ነው ያለው። በአሁኑ ሰዓት የዝርዝር ሪፖርቱ ገና አልቀረበም። ያም ቢሆን ግን ንጉሱ የቢንላዲን ኮንትራክተሮችን ከሀገር እንዲያወጡ ኃላፊዎችን አዘዋልኝ የቢንላዲን ካምፓኒ ለሞቱት እና ለቆሰሉት በቂ የሆነ ኢንሹራንስ እንዲከፍላቸው ታዘዋልኝ ሰላሳ ሚሊዮን የሚገመት ኢንሹራንስ እንደሚሰጥ ስለ እያንዳንዱ ሰላሳ ሚሊዮን ሪያል ነው ዶላር ነው፣ ዩሮ ነው፣ ብር ነው። ሰላሳ ሚሊዮን ሪያል ነው በኢንሹራንስ ሰጣቸዋል ተብሎ ይጠበቃል። ሌላው ደግሞ ንጉሱ ከራሳቸው ለሟች ቤተሰቦች አንዳንድ ሚሊዮን ብር፣ ለቆሰሉ ሰዎች ደግሞ እና አካለ ስንኩላል ለሆኑ ሰዎች አምስት መቶ ሺ ብር ተሰጧቸው አስፈላጊ ሁሉ ድጋፍ እንዲደረግላቸው ቤተሰቦቻቸውም ሆነ እነሱ በሀጅና ኦምራ ላይ ያለምንም ወጪ ስርአቱን ማከናወን እንዲችሉ የሚቀጥለው አመትም የንጉሱ ተጋባዥ እንግዳ ሆነው እንዲመጡ የሚል ትልቅ የሆነ ድጋፍ እንደሚደረግላቸው ተነግረዋል። አጠቃላይ ያለ ሁኔታ ይሄ ነው የጉዳት ደረሰበት መስጊድ ተወሰነ ደረጃ ላይ ስራ አልጀመረም። ያም ቢሆን ግን የሀጆን እንቅስቃሴ የሚያደናቅፍ ነገር የለም። እንግዲህ ንፋስና ዝናቡ ቆሟል። አሁን ይሄ ንፋስና ዝናቡ ነበር። ከዚያ በኋላ ምንም ነገር የለም። አሁን ነገሮቹ ሊስተካከል ናቸው። ሙቀቱም ወደ በፊቱ ከፍ እየመጣ ነው ያለው። አመሰግናለሁ በድጋሚ ነብዩ ሲራክ እንደተለመደው ለሰጠህን አስተያየት